ከህገ መንግስት እውቅና ውጪ ከሩብ ክፍለ ዘመን በላይ አንድ ክልል ሆኖ እንዲቆይ የተደረገውን የደቡብ ክልል በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማደራጀት የሚያስችል ስምምነት መደረሱ ተገለጠ ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ። በሌላ በኩል ወላይታ ዞን የሰላም አምባሳደር ኮሚቴ በተባለው ቡድን ጥናት ተደርጎበት ከተወያየበት በኋላ በመጨረሻው ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ ግን የተስማማንባቸውን መርሆች ያልጠበቀ ወጥነት የጎደለውና ና ጎችን አብሮነት ያላገናዘበ ነው ሲል ቅሬታ ያዘለ መግለጫ አውጥቷል። የወላይታ ተወካዮች ጉዳያችን በተለየ ውይይት ይታይ በሚል ያቀረቡትን ጥያቄም ተከትሎ ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ጋሞ ጎፋና ወላይታ ዞኖች በመሄድ ከሀገር ሽማግሌዎች ጋር የሚወያዩ መሆኑም ተጠቅሟል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው። በሽግግር መንግስት ወቅት የብሔራዊ ክልላዊ የሽግግር መስተዳደሮችን ለማቋቋም በወጣው አዋጅ ቁጥር 7/1984 መሰረት አምስት ክልሎች በወቅቱ አጠራር ከክልል 7 እስከ ክልል 11 የነበሩ የደቡብ ክልል ክልሎች ከህግ እውቅና ውጪ በውል ባልታወቀ መንገድ በ1986 ዓ ም አንድ ክልል እንደሆኑ መደረጉ የተነገረ የቆየ ሲሆን አሁን ደቡብ ክልል ፈርሶ ተመልሶ በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማዋቀር ከስምምነት ተደርሷል ነው የተባለው። ክልሉን በአዲስ መልክ ለማዋቀር የተደረጉ ጥናቶችና ውይይቶችን መሰረት በማድረግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ከሰላም አምባሳደሮች ጋር በተደረገ ውይይት ላይ የተገኙት ማንነታቸው እንዳይገለጥ የጠየቁን የጉባኤው ተሳታፊ አዳዲስ ክልሎችን የማዋቀሪያ መስፈርቶችን ተናግሯል። አንደኛው ቋንቋ ነው። ሁለተኛው ጂኦግራፊ ነው። ሶስተኛው ስነልቦና ነው። አራተኛው የህዝብ ውሳኔ ነው። እነዚህም በአማከለ መልኩ የትኛው ብሄር ወይም የትኛ ዞን ወይም የትኛ ወረዳ ወደ የትኛ ክልል ቢካለል ነው ውጤታማ ሊሆን የሚችለው በሰፊ ውይይት ተካሂዷል። የማህበረሰቡን ስነልቦና፣ ቋንቋ፣ መልክዓ ምድራዊ አቀማመጥና የህዝብን ውሳኔ መሰረት አድርጓል የተባለው የውሳኔ ሀሳቡ ጋሞ፣ ኮንሶ፣ ደቡብ ኦሞ፣ ጎፋ ቡርጂ፣ ደራሽና አማሮ እንዲሁም ባስኬቱና ኮንታ ዞኖችና ልዩ ወረዳዎችን በአንድ ክልል እንዲደራጁ ያለመ ነው። በቀድሞ የደቡብ ክልል ማዕከላዊና ሰሜናዊ አቅጣጫ የሚገኙ ሀዲያ፣ ከምባታ፣ ጠንባሮ፣ ስልጤ፣ ጉራጌ፣ ሀላባ ዞኖችና የየም ልዩ ወረዳ አንድ ላይ እንዲዋቀሩ፣ ከፋ፣ በንች ማጂ ሸካና ዳውሮ በአንድነት ክልል እንዲመሰርቱ የክልሉ ተጠርነት ለማን እንደሆነ ባይታወቅም የገዲኦ ዞን በልዩ ዞንነት እንዲደራጅ ቀደም ብሎ ክልልነቱን በውሳኔ ሕዝብ የጨረሰው ሲዳማ ብቻውን እንዲደራጅ በዚህም መሰረት የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ የቀረበው ውሳኔ ተቀባይነት ማግኘቱና አብዛኛውን ተሳታፊ እንደተስማማበት ተናግሯል። 98% ሊባል በሚችለው መልኩ ተግባብተው የፌዴሬሽን ምክር ቤት ቀርቧል። ላለፉት 27 ዓመታት በደቡብ ክልል ውስጥ የነበሩ የተለያዩ ብሔረሰቦች ከክልል በመለየት ራስን ችሎ ለመደራጀት በተደጋጋሚ ጊዜ ጥያቄ ቢያነሱም ህገ መንግስታዊ መብታቸው ሲታፈን መቆየቱ ተገልጧል። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ውስጥ የሚገኙ የተለያዩ ብሔረሰቦች ያነሷቸውና ለዓመታት ሲታፈኑ ነበሩ የተባሉ የአደራጃጀት ጥያቄዎች በያለው ጎልቶ የወጡት በ2010 ዓ.ም በኢትዮጵያ ታይቷል ከተባለው ሀገራዊ ለውጥ በኋላ ሲሆን በክልልነት ለመደራጀት 14 ዞኖች ጥያቄ ማቅረባቸው ይታወሳል። ደቡብ ከለውጡ በኋላ ለረጅም ጊዜ መረጋጋት የተሳነው ክልል እንዲሆን ካደረጉት ምክንያቶችም ውስጥ ይኸው በክልል የመደራጀት ጥያቄ ዋነኛው ሲሆን በአጠቃላይ በክልሉ የሚነሱ የአደራጀት ጥያቄዎችን ለመመለስ የክልሉና የፌዴራል መንግስት ጥናትን መሰረት ያደረጉ የተለያዩ እርምጃዎችን መውሰዳቸው ተገልጧል። በደቡብ ክልል የሚነሱ የአደረጃጀት ጥያቄዎችን ለየብቻቸው መመለስ ከባድ ነው በመባሉ የአሁኑ የደቡብ ክልል ብልጽግና ፓርቲ፣ የቀድሞ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄድን ጥያቄዎችን በሳይንሳዊ መንገድ ለመመለስ ጥናት አስጠንቶ ነበር። በጥናቱም ክልሉን እንደነበር ማስቀጠል አንደኛው አማራጩ ክልሉን አንድ ለ55 ማደራጀት ሁለተኛውና የክልሉን ጥያቄን ላልተወሰነ ጊዜ ማቆየት የሚለውን በሶስተኛ አማራጭነት ከአንድ እስከ ሶስት ማቅረቡን ቪኦኤ መዘገቡ ይታወሳል። ይህ ተግባራዊ ባለመሆኑ ነው ጠቅላይ ሚኒስትር አብይ አህመድ የተዋቀረ ሰማንያ አባላትን የያዘው የሰላም አምባሳደር የተሰኘ ኮሚቴ የክልሉን ህዝብ በማወያየት አዲስ ምክር ሀሳብ ይዞ እንዲቀርብ ተደረገ የተባለው። ውሳኔውም በስምምነቱ መሰረት ለፌዴሬሽን ምክር ቤት መቅረቡና ፌዴሬሽን ምክር ቤቱም ለህገ መንግስትና የማንነት ጉዳዮች ቋሚ ኮሚቴ መምራቱን አስተያየት ሰጫችን ተናግሯል። በሚቀጥሉት ጥላታትያና ውስጥ ውሳኔ ይቀርባል እዚያን ይጠርቃል ተብሎ ነው የሚጠበቀው። የክልሎቹ ማዕከላት የት እንደሚሆንና አንድ ክልል ስንት ማዕከል ሊኖረው እንደሚችል የተነሳ ነገር ወይም የተገለጠ ነገር ካለ እስኪ ስለሱ ይንገሩኝ። በተለይ ሶስቱ ክልሎችን በተመለከተ ከሲዳማ ውጭ ማለት ነው ማዕከላት ሊወሰ ነው የሚችሉት ይሁን የሚል ፍላጎት ሁሉም ሊክ ያቀርብ ስለሚችል ይሄ የመንግስት ውሳኔ የሚፈልግ ኦማዊ ቋንቋ ተናጋሪዎች በአንድነት እንዲደራጁ የሚል ሀሳብ ቀርበዋል ግን ደግሞ እዚህ ውስጥ ኩሽቲክ ተናጋሪዎች ትንሽ የሚባሉ አይደሉም እና ሀሳባቸው አልተንጸባረቀም ወይ ይሄ ካኖኔ ደግሞ ኦሞቲክ ወይም ኦማዊ ተብሎ መገለጥ ነበረበት ወይ ለምሳሌ ሰላማዊ ክልል ላይ ነው የተደራጀው። ከስድስት ብሄር ብሄረሰብ ነው ያለው ከአስራ ስድስት አብዛኛው ፉሾች ናቸው። ዋናው በተወሰነ መልኩ ነው የተባለው እንጂ በቋንቋ ሙሉ በሙሉ ማድረግም አይቻልም። እንደተወሰነ መልኩ እነዛን ሰብሰብ የማድረግ ስራ ተብሎ የታሰበ እንጂ መቶ ፐርሰንት ሆን አንተብሎ አይታሰብ። ደቡብ ኦሞን ጨምሮ ጋሞ አካባቢ በአንድነት ይደራጃሉ የተባሉት ብሔርና ብሄረሰቦች በቁጥር ወደ ሰላሳ ሶስት ይደርሳሉ። እነዚህ በቁጥር ሰላሳ ሶስት የሚደርሱ ብሔር ብሄረሰቦችና ህዝቦች ሌላ ጊዜ አሁን በደቡብ ክልል የተነሳነ ጥያቄ ያስነሳ ይሆን ተብሎ የተነሳ ነገር ካለ አልተነሳም። አሁን ማለት የምንችለው መቶ ፐርሰንት የተገደበ ነው ማለት አንችልም። ከአንድ አምስት ዓመት ወይም አስር ዓመት በኋላ እንደገና ጥያቄ ማንሳት ዝግም አይደለም፣ ክፍት ነው የሚሆነው። ስለዚህ የሀገሪቱ ኢኮኖሚ የነባራዊ ሁኔታዎች እየታዩ እዛ ላይ ሰላሳ ሶስት ተብሎ የተወሰነም ሌላ ሁለት ክልል የሚሆንበት አግባብም ሊፈጠር ይችላል፣ ወደፊት ማለት ነው። የመንግስት ስርዓት ሲቀየር ሁሉም ነገር እየተቀየረ ነው። ፖለቲካ ለምሳሌ ኢህአዲግ እያለ ድሮ ደቡብ አንድ ላይ በውሳኔ ነው ደቡብ ክልል ብሎ የወሰነው። አሁን ብልጽግና ፓርቲ ሲመጣ ደግሞ ይህኔ ማከፋፈሉ ወሳኝ ይሆናል ብሎ አከፋፈሎታል። በተወሰነ መልኩ ማለት ነው። አምሰፊጅቱ አንድ ላይ ይኖረዋል። አሁን ይህም አንድ ላይ ይኖራል ብለን እናስባለን። ቀደም ብለው ኦማዊ ባሉት ውስጥ ኦሞቲክ ተናጋሪ ሆነው ያልተካተተው አካባቢዎች ወይም ዞኖች አሉ። የእነሱ ጉዳይ እንዴት ነበር የተቃኘው? ሀሳቦች ልዩነት ስለቀረቡ ነው። እነዚህ የቀረቡት ምናልባት ውስጥ ያለው እንትንድን ያለው የምለው ነገር ብዙ በላክም ጎፋም ጋሞም ዳውሮ ማዘጋጀ መሰረት ጠቅላይ ሚኒስትሩም በታች ወርዶ ማወያየት እንደሚችል ነው ቃል የገባው። ያው ቀጣይ ምን ይሆናል የሚለው ነገር የወላይታ ጉዳይ አልተወሰነም። የወላይታ ዞን በሰላም አምባሳደር ኮሚቴ ጥናት ተደርጎ ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ የተስማማንበትን መሪዎችን ያልጠበቀ ወጥነት የተጎደለውና የህዝቦችን አብሮነት ያላገናዘብ መሆኑን የሚቃወምና ይህንን ተከትሎም እየተፈጸመ ነው ያለውን ፀረ ህዝብና ክብረ ነክ ዘመቻ የሚያወግዝ መግለጫ ወጥተዋል። ፀረ ህዝብ አመለካከት አላቸው ያሏቸው የተለያዩ ሚዲያና በመንግስት መዋቅር ውስጥም ጭምር የሚገኙ ግለሰቦች በተደራጀ ሁኔታ የተከበረውን የወላይታ ህዝብ የማይመጥን የጥላቻ ንግግርና ያለንበትን ዓለም አቀፋዊና አገራዊ አስተሳሰብና እድገትን የማይገልጥ ኋላቀር አካሄድና የጥላቻ ዘመቻ የዞን መንግስት በጽኑ ያወግዛል ይላል መግለጫው። ጠቅላይ ሚኒስትር አብይ አህመድ የወላይታ ተወካዮች ጉዳያቸው በልዩነት ይታይ በማለታቸው በቅርቡ ወደ ጋሞ ጎፋና ዳውሮ እንዲሁም ወላይታ ዞኖች በመሄድ ከሀገር ሽማግሌዎች ጋር ውይይት እንደሚያደርጉ የተገለጠ ሲሆን ከህዝብ ተወካዮችና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው አስታውቀዋል። ለአሜሪካ ድምፅ ራዲዮው ዮናታን ዘብዲዮስ ሐዋሳም